በያዝነው ወር መጀመሪያ ሳምንታት ጀምሮ በኦሮሚያ ክልል ምስራቅ ወለጋ ዞን ኪራሙ ወረዳ በነበረው የሰላም መደፍረስ ከሞት ተርፈው ለሶስት ቀናት ያህል በእግር ተጉዘው አማራ ክልል አዋሳኝ ቦታ ከደረሱ የኪራሙና የአካባቢው ነዋሪዎች ተፈናቃዮች መካከል ያንዳንዶችን አስተያየት ጠይቀናል። ወልማይ ተባላዴ ቦቃ ቀበሌ አቡደና ጅረኛል አሁን አዚያ ነበርና አዚያ ተፈናቀለን ወደ ኪረሞ ገባን ማለት ነው። አዚያ ስንገባ ስንኖር አሁን በአመታችን እንዳይሆኑ አድርገውና ይኸው ዘመዶቻችንም ማዚያ አልቀዋልኝ ያለቁት ማለቁ እየተረፍነውም ነው መጣ ብለን መጣነ። ይኸው ሁለት ሳምንታችን ነው እንጀራ በላ ነው ምን አልነ። በአባይ በረሃ የቀረውም ቀረ ያው መቸም ተሸጋግረን መጣን። አመት ታረድ ይሻለን አለ ሌት እየተጓዝነ እየተላቀስነ እየተዛዘልነ ነው የመጣ ነው። ካለፉት ሶስት ቀናት ጀምሮ በአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራሞች ማስተባበሪያ ኮሚሽን በር ላይ ከሚገኙ ተፈናቃዮች መካከል አንዱ አራት ሺህ የሚሆኑ ተፈናቃዮች ባህር ዳር መግባታቸውን ጠቁመው አቅም አጥተው ኪራሙ ለቀሩ ወገኖች መንግስት እንዲደርስላቸው ተማጽነዋል። ሽኖች የልዩ ኃይል ልብስ በመልበስ እያጭበረበሩ ሕጋዊ መስለው ገብተው መሀል ላይ ውከት በመፍጠር እንዳለ ንብረቱን ሁሉ ትቶ ለሕዝቡ መጧል ማለት ነው። እዚህ ማለት ነው ያለው ንብረቱ አንድ ሳይዝ የለበሱ ልብስ ብቻ ለብሶ በበረሃ ኪረሙ ዜሮ አዲ ቀበለ ተነስቶ ዝንጀሮ በማሄድበት መንገድ ነው። ይህ እንዳለ ተጉዞ የመጣ ማለት ነው። አቅም የሌለው እንዳለ ወርቆ ይቀራል። ዛጋ ሽማግሌዎች፣ አዛውንቶች አቅም ያለው ብቻ ነው እንደዚህ ለፍቶ እዚህ የደረሰ ማለት ነው። ከደረሰም በኋላ እስካሁን ይሄ ነገር የተባለለት ነገር የለም። ይ ዝም ብሎ ሜዳ ላይ የወደቀ ነው። ምንም አስተዋጽኦ የተደረገለት ነገር የለም። ለት ሁለት ሺህ በላይ የሚሆን ተፈናቃይ ነው። ተከቦ መውጫቶ አቶ ተከቦ የተቀመጠ እዛ አለ። ለነዛ መንግስት እንዲደርስላቸው ጥረት እናደርጋለን ማለት ነው። ኦነግ ሽኔ ባሉት ታጣቂ ቡድን በተፈጠረው ችግር በርካታ ውጣ ውረድ አልፈን እዚህ ብንደርስም በቂ እርዳታ አላገኘንም ሲሉ ሌላ ተፈናቃይ ቅሬታቸውን ገልጸዋል። በኦነግ ሸኔ በሚባል ኃይል በጥምር አገሩ በቃ እየፈራረሰ ያለ አማራ መሄጃ መቀመጫ አጥቷል። በበረሃ ስንት የቀራለ አሁንም ደግሞ ተከበው ነው ያሉ። ዙሪያውን ጦር ሆኖ ተቸግሮ ህዝቡ፣ እርጉዝ ህጻናት፣ ሽማግሌ አሁን እንዲያለ ህዝቡ ይደረስልን እያሉ ነው። ከዚህም ያለው መጥቶ ዝም ብሎ በየበረንዳው እየተበተነ ነው ያለው ህዝብ። እንዲደርስልን እንፈልጋለን። ዝንጀሮ ና አሳማ በሚሄድበት መንገድ እየጣስ ነው የመጣ ነው። ስንት የቀረ ወንድም አለ። አማራ ተደራጅ ተጠብቅ ቢባልም ተጥቁን እያስፈቱ እንደዚህ እያደረጉ እየገደሉ ነው ያሉት። የአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራሞች ማስተባበሪያ ኮሚሽን ምክትል ኮሚሽነር ወይዘሮ እህታገኘሁ አደመ በርከት ያሉ ተፈናቃዮች ከኦሮሚያ ክልል ኪራሙ ወረዳ መምጣታቸውንና እየመጡም እንደሆነ ጠቁመው አስፈላጊው እገዛም እየተደረገ እንደሆነ ተናግረዋል። ከትላንት ወዳ ማለዳ ጀምሮ በርከት ያለ ቁጥር ያለው ሕዝብ ምስራቅ ወለጋ ኪረሙ የሚባል ወረዳ አካባቢ ነው ተፈናቅለው እየመጡ ያሉት። ከሶስት አውቶቡስ በላይ የሚሆኑ የህብረተሰብ ክፍሎችን ወደ ፍላቂትና ጃዊ እንዲሁም ወደ ላይ ጋይንት አካባቢ የሸኘንበት ሁኔታ ነው ያለው። ከትላንት ወዲያ ማለት ሰፋ ያለ ቁጥር ህዝብ እንደገና የመጣበት ሁኔታ ነው ያለው። አሁንም በመንገድ ላይ ያሉ ገና ወደ ክልሉ ያልገቡ በርካታ ቁጥር ያላቸው የአማራ ተወላጆች እየገቡ እንደሆነ ነው እየነገሩን ያለ ነው። ምዝገባዎችን አድርገን መኪኖችን እያመቻቸን ዘመድ ያለውን ወደ ዘመዱ ወደ ማህበረሰቡ ነው የምንሸኘው። እንዲሁም የአንድ ወር ቀን የምንችለውን ያህል ለማድረግ እየሰራና እየተዘጋጀን ነው። በአካባቢው ለተፈጠረው የሰላም መደፍረስ የኦሮሞ ተወላጆች የአማራ ታጣቂ የሚሏቸውን ተጠያቂ ሲያደርጉ ከዓመታት በፊት በሰፈራ ፕሮግራም ሄደው በአካባቢዎቹ የሚኖሩ የአማራ ተወላጆች ደግሞ የኦሮሚያን መንግሥትና ኦነግ ሸኔ የተባለውን ታጣቂ ይከሳሉ። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ትናንት ለጋዜጠኞች በሰጡት መግለጫ ኦነግ ሸኔ ማዕከላዊ አዛዥ የሌለው በመሆኑ ከወታደራዊ እርምጃ ውጭ ሌላ አማራጭ እንዳይወሰድ እንቅፋት ሆኗል ማለታቸው ይታወሳል። ዓለም ነው መኮንን ለዶች ቤሌ ራዲዮ ባህር ዳር።